Foreign Service Institute, Emiric Basic Course, Unit 19, Basic Sentences, for Learning. Yukurta. ayer ykarta ge thay yo ayer India no moka mamok imokaal ዋሽንግተን በበጋ ወራት በጣም ይሞቃል። መብረድ እንዲያውም አዲስ አበባ ብዙ አይሞቅም። እንዲያውም ማታ ማታ ትንሽ ይበርዳል። ሙቀት አዲስ አበባ ባለፉት ወራት ሙቀት ነበር። ወንዝ አዎ፣ ባለፈው ወር አዲስ አበባ በጣም ሙቀት ስለነበር ሰዎች ሁሉ ወደ ወንዝ እየሄዱ በማኘት ጊዜያቸውን አሳለፉ። ባህር ባለፈው ዓመት ዋሽንግተን በጣም ሙቀት ስለነበር እኔና ባለቤቴ ከሁለት ልጆቻችን ጋር ለዋና ወደ ባህር ሄደን ነበር። ዳር ቤተሰብ በባህሩ ዳር ከቤተሰቦ ጋር ጥሩ ጊዜ ነበረዎት? አዎን በደስታ ጊዜያችንን አሳለፍን። ፎር ፍሎረንስ ይቅርታ ጌታዬ፣ የዋሽንግተን አየር እንዴት ነው? ዋሽንግተን በበጋው ወራት በጣም ይሞቃል። አዲስ አበባ ብዙ አይሞቅም። እንዲያውም ማታ ማታ ትንሽ ይበርዳል። አዲስ አበባ ባለፉት ወራት ሙቀት ነበር? አዎ፣ ባለፈው ወር አዲስ አበባ በጣም ሙቀት ስለነበር ሰዎች ሁሉ ወደ ወንዝ እየሄዱ በመዋኘት ጊዜያቸውን አሳለፉ። ባለፈው ዓመት ዋሽንግተን በጣም ሙቀት ስለነበር እኔና ባለቤቴ ከሁለት ልጆቻችን ጋር ለዋና ወደ ባሕር ሄደን ነበር። ባሕሩ ዳር ከቤተሰቡ ጋር ጥሩ ጊዜ ነበረዎት? አሁን በደስታ ጊዜያችንን አሳለፍን። ይቅርታ፣ ጌታዬ የዋሽንግተን አየር እንዴት ነው? ዋሽንግተን በበጋው ወራት በጣም ይሞቃል። አዲስ አበባ ብዙ አይሞቅም። እንዲያውም ማታ ማታ ትንሽ ይበርዳል። አዲስ አበባ ባለፉት ወራት ሙቀት ነበር? አዎ፣ ባለፈው ወር አዲስ አበባ በጣም ሙቀት ስለነበር ሰዎች ሁሉ ወደ ወንዝ እየ ሄዱ በመዋኘት ጊዜያቸውን አሳለፉ። ባለፈው ዓመት ዋሽንግተን በጣም ሙቀት ስለነበር እኔና ባለቤቴ ከሁለት ልጆቻችን ጋር ለዋና ወደ ባህር ሄደን ነበር። የባህሩ ዳር ከቤተሰቦ ጋር ጥሩ ጊዜ ነበረዎት? አሁን በደስታ ጊዜያችንን አሳለፍን።